በቅድሚያ ትልቅ ጠንካራ ነፃ የንግድ ስምምነት ከአውሮፓ ሕብረት ጋር እንዲኖረን እንጠይቃለን። ይህ ስምምነት በአውሮፓና በብሪታንያ መካከል ነፃ የጥሬ እቃና የአገልግሎት ልውውጥና ገበያ እንዲኖር የሚያስችል፣ የብሪታንያ ድርጅቶች በአውሮፓ ገበያ በነፃነት እንዲሰሩና እንዲንቀሳቀሱ የሚፈቅድ፣ ለአውሮፓ ነጋዴዎችም በብሪታንያ በተመሳሳይ እንዲሰሩ የሚያስችል ነው። ግልጽ መሆን እፈልጋለሁ። የማቀርበው ሰነድ የነፃ ገበያዋ አባል መሆን አይደለም ሲሉ ተናግረዋል። ጠቅላይ ሚኒስትሯ ንግግራቸውን ሲጨርሱ ያቀረቡት የፍቺ ስምምነት ብልሃት ባጭሩ ይህን ይመስላል። ብሪታንያ ከአውሮፓ ህብረት ነጻ የገበያ ማዕከል ውጪ መሆኗን፣ ነገር ግን ተመሳሳይ የሆነ አዲስ የንግድ ስምምነት ከህብረቱ ጋር እንደምትሻ ወደ ሀገሯ የሚገቡ የአውሮፓ ስደተኞችን ቁጥር በአጽንኦት መቆጣጠር እንደምትፈልግ ቢገልጹም በምን መልኩ የሚለውን አላሳወቁም። አሁን በብሪታንያ ያሉት ስደተኞች መብት እንደተጠበቀ ቢናገሩም በአውሮፓ የሚኖሩ የሀገራቸው ዜጎች ተመሳሳይ መብት እንዲኖራቸው ጠይቀዋል። ብሪታንያ ሉክሰምበርግ በተቀመጠው የአውሮፓ ሕብረት ፍርድ ቤትና ህግ የሚወጣውን ደንብ መተግበር ግዴታ እንደሌለባትና የራሷን ህግና ደንብ እንደምትጠብቅ አስታውቀዋል። አሁን ያለው የጉምሩክ ስምምነት ከተቀረው የዓለም ሀገራት ጋር እንዲኖራት ያቀደችውን ሂደት ስለሚከለክል አዲስ የጉምሩክ ህግ ስምምነት ከህብረቶ ጋር እንዲኖራት ትጠይቃለች። እነኝህንና ሌሎችን ጉዳዮች በዝርዝር ለአውሮፓ ህብረት አቅርበው 27 የአውሮፓ ሀገራት መንግስታት ከተስማሙ በኋላ እያንዳንዱ ስምምነት ተግባራዊ የሚሆኑበት የጊዜ ደረጃ ያስፈልገናል ባይ ናቸው። ይህ ማለት አፈጻጸሙ የአውሮፓ ህብረት ህግ ከሚፈቅደው ሁለት ዓመት በላይ ሊጓተት ይችላል ማለት ነው። በመንግስታቸውና በአውሮፓ ህብረት መካከል የመጨረሻው ስምምነት ተደርሶ ተግባራዊ ከመሆኑ በፊት ለፓርላማ እንደሚያቀርቡና ፓርላማው ድምፅ እንዲሰጥበት እንደሚያደርጉ ተናግረዋል። የድምፅ ውጤት ምንም ይሁን ምን ብሪታንያ ከህብረቱ መውጣቷን ባያስቀረውም ከጠቅላይ ሚኒስትሯ ንግግር በኋላ የተለያዩ የፖለቲካ መሪዎች በአፈጻጸሙና በውሳኔው ላይ ያላቸውን አስተያየት ገልጸዋል። የሊብራል ዲሞክራት መሪ ህዝቡ ውሳኔ እንዲሰጥበት አለመደረጉ አግባብ አይደለም፣ ይህ የብሪታንያን የወደፊት እጣ የሚያበላሽ እንደዚሁም የዲሞክራሲ ስርቆት ነው ብለዋል። የሰራተኛው ፓርቲ መሪ ጀርሚ ኮበን በበኩላቸው የአውሮፓ ገበያ ሊያስገኝልን የሚችል ስምምነት ማግኘት አለብን። መሰረታቸውን በዚያ ገበያ ላይ ያደረጉ በርካታ ህዝቦች አሉንና ብለዋል። የስኮትላንድ ሚኒስትሯ ኒኮላ ሰርጀን በበኩላቸው ውሳኔው ከእኛ ፍላጎት ውጭ ነው። የራሳችንን መጻኢ ዕጣ መወሰን እንፈልጋለን ሲሉ ስኮትላንድ ከብሪታንያ የመገንጠል ጥያቄዋን ዳግመኛ እንደምታነሳ ተናግረዋል። ጠቅላይ ሚኒስትር ቴሬዛ ሜይ ባስቀመጡት የጊዜ ገደብ መሰረት በመጋቢት ወር መጨረሻ ብሪታንያ ከአውሮፓ ህብረት እንድትወጣ ይፋ መጠየቂያ የሆነውን አንቀጽ 50 ተግባራዊ ይሁንልን ሲሉ ይጠይቃሉ። ይህ አንቀጽ በይፋ ከተጠየቀ በኋላ ሁለት ዓመት የስምምነት ጊዜ ገደብ አለው። ብሪታንያ ለዘመናት የቆየውን የአውሮፓ ህብረት ጋብቻ ፍቺ ከማጠቃለሏ በፊት ለማስታወስ ያህል ጠቅላይ ሚኒስትር ቴሬዛ ሜይ ከስድስት ወር በፊት ብሪታንያ ከአውሮፓ ህብረት መውጣት የለባትም ሲሉ ሽንጣቸውን ገትረው ከሚሟገቱት ወገኖች ነበሩ። ለዶችቬሌ ራዲዮ ሀና ደምሴ ለንደን።